ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችው ስርጭት ጀመረ። ኢትዮጵያና እስረኞቿ ፖለቲካ እስረኞች የተባሉትን ይታወቃሉ። ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎች እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ። አማራ ይቀጥላል። እንደዚሁ ትግራይም፣ ሱማሌም፣ አፋርም እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ዝግጅት አለን። በኤችአር አንድ መቶ ሀያ ስምንት ላይ ፕሮፌሰር አለማየሁ ገብረ ማርያምንም ይዘናል። አገዛዙ በአሁኑ ጊዜ በተለይ ባለፈው ዓመት ጀምሮ መቶ ሀምሳ ሺህ ብር የአሜሪካን ብር ማለት ነው፣ ወይንም በኢትዮጵያ ሲመነዘር አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ ብር፣ ልድገሞ፣ አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ ብር በወር እያጠፋ ይህንን ሕግ ተከላክሎት ነበረ። ስለዚህ በጣም እነሱን ያሳስባቸው ነበር ማለት ነው። እሁድ ሚያዝያ ሰባት ሁለት ሺህ አስር አመተ ምህረት አብራችሁን ቆዩ። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን ሶሎሞን አባተንን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ፣ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። የሶሪያ ፕሬዚዳንት ባሻር አልአሳድ በዜጎች ላይ የኬሚካል ጦር መሳሪያ ጥቃት ከፈጸሙ ዩናይትድ ስቴትስ ተጨማሪ ጥቃት እንደምታደርግባቸው በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ያስጠነቀቁ። ለፎክስ የቴሌቪዥን ጣቢያ በሰጡት ቃል አምባሳደር ሄሊ ጥቅስ አሳድ ነገሩ አልገባቸውም ብለዋል። ቅዳሜ ዕለት 105 ተምዘግዛጊ ሚሳይሎች በብሪታንያ ፈረንሳይና አሜሪካ ጥምር ኃይሎች ተተኩሰዋል። የጥቃቱ ኢላማም የሶሪያ የኬሚካል ጦር መሳሪያ ማምረቻ ጣቢያዎች እንደሆኑ ተገልጿል። ተጨማሪ ጥቃት እንደሚኖር የተናገሩት ኒኪ ሄሊ የኬሚካል ጦር መሳሪያ ጥቃትን ፈጽሞ ከዳር ቆሞ መመልከት አይቻልም ብለዋል። ፕሬዚደንት ዶናልድ ትራምፕ በትዊተር ባሰፈሩት መልእክት የሶሪያ ጥቃት በተሳካ መልኩ ኢላማውን የመታ ነበር ብለዋል። የራሻ መንግስት የትናንቱን የሚስል ጥቃት ያወገዘ ሲሆን ጥቃቶቹም የተሳኩ አልነበሩም ብሏል። ኒኪ ሄሊ ስለ ሁኔታው ሲናገሩ ሞስኮና ዋሽንግተን ያላቸው ግንኙነት አሽቆልቁሏል ሲሉ ገልጸውታል። የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ሀገራቸውና አጋሮቿ ተጨማሪ የኬሚካል ጥቃት ተጨማሪ የሚስል ጥቃት ለማድረግ እቅድ እንደሌላቸው ተናግረው የአሳድ አስተዳደር ተጨማሪ የኬሚካል ጦር መሳሪያ ጥቃት ከፈጸመ ግን ጥቃቱ እንደሚቀጥል ተናግረዋል። የሶሪያ የውጭ ጉዳይ ሚኒስቴር የቅዳሜውን ጥቃት የዓለም አቀፍ ሕግጋትን የተጻረረ የአረመኔ ጥቃት ሲል አውግዞታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሚ በጻፉት መጽሐፍ ላይ በሰጡት አስተያየት ምስጢራዊ ሰነድ ለህዝብ ይፋ አድርገዋል፣ አልፎም ኮሚ ለኮንግረስ ዋሽተዋል ሲሉ ተናግረዋል። ትራምፕ ይህንን አስተያየት የሰጡት ዛሬ ማምሻውን ኮሚ ለቴሌቪዥን የሰጡት ቃለ መጠይቅ ለህዝብ ከመተላለፉ አስቀድሞ ነው። በመጽሐፉ ኮሚ ፕሬዚዳንት ትራምፕን የማፊያ አለቃ አይነት አስተዳደር ይከተላሉ ሲሉ ተችተዋቸዋል። በቱርክ ላለፉት ሁለት ዓመታት ታስረው የቆዩት አሜሪካዊ ቄስ ነገ ሰኞ ፍርድ ቤት እንደሚቀርቡ ተገለጸ። ቄስ አንድሩ ብረንሰን የአሸባሪ ቡድን አባል ሳይሆኑ ሽብር ፈጽመዋል፣ በስለላ ስራም ተሰማርተዋል በሚል ክስ ፍርድ ቤት ይቀርባሉ። በቱርክ ህግ እንደዚህ አይነት ወንጀሎች እስከ ሰላሳ አምስት ዓመት ድረስ እስራት ሊያስቀጡ ይችላሉ። በመስከረም ወር ቱርክ ብረንሰንን ለመልቀቅና በአጸፋው ደግሞ በዩናይትድ ስቴትስ ፔንሲልቬንያ ግዛት የሚገኙት የቱርክ ተቃዋሚ ፈቱላ ጉሌንን አሳልፋ ዋሽንግተን እንድትሰጥ መጠየቋ ይታወሳል። ቄስ ብረንሰን በቱርክ ከ23 ዓመታት በላይ የኖሩ ሲሆን ከሁለት ዓመት በፊት ከባለቤታቸው ጋር የኢሚግሬሽን ህግን በመተላለፍ ነበር የታሰሩት። ከዚያ ወዲህ ባለቤታቸው ከእስር ተፈተዋል። የቄሱ ክስ ግን ከፈቱላ ጉሌን ጋር አብሮ በመስራት ተስተካክሎ ቀርቧል። የዩናይትድ ስቴትስ ልዩ ኃይሎች ከአፍጋን አጋሮቻቸው ጋር በመተባበር ሀያ ሁለት የእስላማዊ መንግስት ነኝ የሚለው ኃይል ተዋጊዎችን ከሰሜን አፍጋኒስታን አስወግደዋል። ከቀናት በፊት የተካሄደው ጥቃት በዳርዛብ ግዛት የሚገኙ ኃይሎች ላይ የተነጣጠረ እንደነበረ የዩናይትድ ስቴትስ ጦር በዛሬ ዕለት ባወጣው መግለጫ አመልክቷል። በትናንትና ዕለት የመጀመሪያዎቹ የሮሂንጋ ሙስሊሞች ከስደት ወደ ሚያንማር መመለስ ጀምረዋል። የመብት ቡድኖች ጥቃት ሽሽት የተሰደዱትን የሮሂንጋ ሙስሊሞች ወደ ቀያቸው ለመመለስ የተያዘው ጥረት ደህንነታቸውን አደጋ ላይ እንዳይጥል አስጠንቅቀዋል። ወደ ሰባት መቶ ሺህ የሚጠጉ የሮሂንጋ ሙስሊሞች ጥቃት ሽሽት ወደ ጎረቤት ባንግላዴሽ መሰደዳቸውም ይታወሳል። በስተመጨረሻም በህንድ ሁለት ያስገድዶ መደፈር ጥቃት ሰለባዎችን ተንተርሶ ሕፃናትና ሴቶችን ከጥቃት መከላከል አለመቻሉን በማውገዝ ተቃውሞ ለማሰማት በሺዎች የሚቆጠሩ ሰዎች ሰላማዊ ሰልፍ አካሂደዋል። በህንድ እንደዚህ አይነት ሰልፍ ሲካሄድ በ2012 ዓመተ ምህረት እንደ አውሮፓውያን ጊዜ ከዛ ባለው ጊዜ ለመጀመሪያ መሆኑ የተገለጸ ሲሆን የአሁኑ ህዝባዊ ቁጣ የተቀሰቀሰው አንዲት የስምንት ዓመት ልጅ በርካታ ሰዎች ደፍረዋትና ተገድላ መገኘቷን ተከትሎ ነው። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 7 2010 ዓ ምህረት ምሽት ፕሮግራም ነው። ይህ ኢህአዴግ ይህን አብዮታዊ ዴሞክራሲ ትቶ የግለሰብ መብቶችን የሚቀበልበት ዶክተር አብይ እንዳሉት ዝግጁ ከሆነ እና የመሰብሰብ በነጻነት ወጥቶ የመግባት እናቶች ልጆቻችን ሞተ ብለው የማያለቅሱበት የማይጨነቁበት፣ ልጅ የወጥቷል ይገባል ወይ በሰላም ብለው ስጋት የሌለበት ስርአት ለመፍጠር እስከተዘጋጀና እንቅፋት እስካልሆነ ድረስ በእውነት አብረን ለመስራት እንችላለን። ኢህአፓ አንድነት በጠቅላይ ሚኒስትር አብይ አህመድ ላይ አቶ ሰሎሞን ገብረ ስላሴ፣ የኢህአፓ አንድነት አመራር አባል ናቸው። ይዘናቸዋል። ህዝቡም እድል ሰጥቶታል። ኢህአዴግ ነገር ግን አሁንም እዛው ናቸው። ኢህአዴግ መሰረታዊ የሆነ ለውጥ ካላመጣ አዲስ ነገር ከኤንቫይሮመንቱ አዲስ ኤነርጂ ገብቶ እነኝህን ለውጦች በድርጅትም በርዕዮትም ፖለቲካ መስመርም የሚያመጣ ካልሆነ ይፈረካከሳል፣ አይቀርም። ይሄ ህግ ነው። ኢህአዴግ አሁን እዛ ደረጃ ላይ ነው ያለው ወይ ይፈረካከሳል። በሚፈረካከስበት ጊዜ ደግሞ ህወሀትንም ቢሆን የትግራይ ህዝብ ሊያድነው አይችልም። ከመፈረካከስ አይወጣም። አቶ ታምራት ላይኔ ናቸው። ይዘናቸዋል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ኢትዮጵያና እስረኞቿ። ገዢው የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአደግ በሀገሪቱ የተፈጠረውን ቀውስ ለማርገብ ከታሕሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ኮሚቴውን ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመልቀቅ መወሰኑን ማስታወቁ ይታወሳል። ይህንን ውሳኔ ታሕሳስ ሀያ አምስት ካሳለፈና በወቅቱ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ የግንባሩ አባል የሆኑት የአራቱ ድርጅቶች የአመራር አባላት በጋራ በሰጡት መግለጫ ካስታወቁ በኋላ እስረኞች እየተፈቱ ይገኛሉ። እስካሁን ስንት ሰው እንደተፈታ የመጨረሻው ቁጥር በእጃችን ባይኖርም ጉዳዩን የሚከታተሉ ግን ወደ ስድስት ሺህ እስረኞች መለቀቃቸውን ይናገራሉ። ነገር ግን በየወህኒው አሁንም ብዙ ሰው እስር ላይ እንደሚገኝ ቀደም ሲል የተፈቱና በቅርብ እናውቃለን የሚሉም እየተናገሩ ነው። በተጨማሪም ከአስቸኳይ ጊዜ አዋጁ በኋላ ወደ አንድ ሺህ የሚጠጉ ሰዎች መታሰራቸውን ኮማንድ ፖስቱ አረጋግጧል። ተከታዩ የጽዮን ግርማ ዘገባ ስለ ዛሬ የእስረኞች ሁኔታ ይዳስሳል። የተፈቱት ጥቂቶች ናቸው። በየእስር ቤቱ ያሉት አሉ፣ አልተፈቱም። ፍርድ ቤትም የሚመላለሱ አሉ። ከየት ከየት የታሰሩና በምን ጉዳይ የታሰሩ ናቸው አሁን በእስር ላይ የቀሩት አሉ የምትሉት? እና የቴትስ እስር ቤት ነው የሚገኙት? ሁሉም ኦሮሚያ ውስጥ እኮ ነው። በአጠቃላይ ከተለያዩ እዚህ ማዕከላዊ መጥቶ የታሰሩ ነበሩ። በተለያየ ቦታ እኮ ነው። በሀገሪቷ ውስጥ እኮ ብዙ እስር ቤቶች አሉ። በዞንም ያሉ አሉ። በየቦታው አሉ። አቶ ወንድሙ ኢብሳ የኦፌኮ አመራሮች ጠበቃ ሲሆኑ በአብዛኛው ከኦሮሚያ ክልል የታሰሩ ወደ ስድስት መቶ የሚደርሱ እስረኞችን ጉዳይ ወክለው ፍርድ ቤት ይከራከራሉ። አሁን ከኦሮሚያ ክልል በተቃውሞ እንቅስቃሴ ውስጥ ታስረው ከነበሩ ሰዎች ያልተፈቱ ብዙ ናቸው ይላሉ። በአንደኛ ደረጃ በአጠቃላይ እንደ ኢትዮጵያም የኦሮሚያ እስረኞች ይበዛሉ። በዚህ እኔ በያስኩላቸው ወደ አምስት መቶ ሰማንያ ስድስት የሚሆኑት ውስጥ ዘጠና ከመቶ ኦሮሞዎች ናቸው። ከነዚህ ውስጥ ወደ ሀምሳ ሀምሳ አካባቢ ተፈተዋል። አሁንም ከግማሽ በላይ የሆኑ ወይም ደግሞ ግማሽ የሆኑታ ቅልንጦ፣ ዝዋይ እና ሸዋሮቢት እንዳሉ ነው የማውቀው አጠቃላይ የኦሮሚያ እስረኞች ከብዛትም አንጻር እኔ አሁን እየተወሰደ ካለው አጠቃላይ ስዕል አንጻር አልተነቃነቀም እንደሆነ አልተጀመረም ማለት እችላለሁ። ምክንያቱም አሁን እኔ ራሴ ከያዝኳቸው ውስጥ ግማሽ መድረሱንም እርግጠኛ አይደለም። ተስፋ ማድረገው ግን አሁን በተለይ ከሁለት ቀን ወዲህ መቶ አስራ አራት ይለቀቃሉ ከተባለው ወዲህ ትላንትናም ከዛሬም ድረስ የወጡ ሰዎችን መረጃ ስላለን ቶታሊ ስታይ ከኦሮሚያ የተያዙ ሰዎች እስሩ አልተለቀቀም። ከፍ ብሎ አንድ ሶስተኛ ቢለቀቁ እርግጠኛ ነኝ። ሁለት ሶስተኛ አለ ከእያንዳንዱ ቦታ የምደርሰኝ አጠቃላይ እስሩ በኦሮሚያ ውስጥ በስፋት ነው ያለው። ገና አልተለቀቁም። የተለቀቁት አሁን ታዋቂዎች ታዋቂዎችና ዝነኞዎች የሚታወቁ ሰዎች እንደሆኑ ነው የምንረዳው። ወደ ሰባ አምስት መዝገብ ነው ያለኝ እና ከሰባ አምስቱ መዝገብ አሁንም ከስንሳ በላይ መዝገቦች አሉ። ለምሳሌ በግሜት ሳያ ነው በቀለ ገርባ በምለው ላይ አሁን አንድ ሰው ቀርቷል። አን ደረጀ የሚሉ ሰው ስለቀዛ በዛ ምክንያት እመላለካለሁ። ለምሳሌ ትላንትና ከወጡት ውስጥ በማንድ ደውላቡ ዩኒቨርሲቲ አባቴ አራር ሰቱ ሳይ የሚባል የዩኒቨርሲቲ ሌክቸረር ነው እነዚህ እንደዚህ አይነት መምህራኖች እና ትልልቅ ስም ያላቸው ነው እንጂ በርካታዎቹ ዛሬም በየ እስር ቤቱ ኦሮሞ ብቻ አይደለም፣ ከአማራም ትግራይ ልጆች ያሉበት፣ የደቡብ ልጆች ያሉበት፣ የኦሮሚያም ልጆች ያሉበት በተለምዶ ሰባ ሰባት የሚባሉት እና ኦሮሞዎችም እዛ ውስጥ ስላሉ ማለት ነው። አሁንም ዛሬም አርባ ሰባት ሰዎች እስር ቤት ናቸው እና ከፍ ቢል አንድ ሶስተኛ ቢለቀቅ ነው እንደ ኦሮሚያ አሳስብ እና ሲገምት ካለን መረጃ ማለት ነው። እንግዲህ አሁን አዲስ ጠቅላይ ሚኒስትር መጥተዋል። ዶክተር አብይ አህመድ ምንድን ነው የሚጠበቅባቸው እስረኞቹ በኩል በአንደኛ ደረጃ እነዚህ የፖለቲካ እስረኞች የተባሉትን ይታወቃሉ። ይሄ ደረቅ ወንጀል ያልሆኑትም እጅግ በጣም በርካታዎች፣ በጣም በርካታዎች እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ፣ አማራ ይቀጥላል፣ እንደዚሁ ትግራይን፣ ሱማሌም፣ አፋርም፣ እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ይሄ ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ዶክተር አብይ ተስፋ ንግግራቸው፣ ኢትዮጵያዊ ባህልን የጋራ እምነትን ከፍ ማድረግ ይሄን ማድረግ ማለት ዝነኞችን ሰዎችና ታዋቂዎቹን ፈቶ እነዚህ ከዩኒቨርሲቲ የወጡትን ምስኪን ወጣቶችን ቄሮ የሚባለውን የሚባለው ነገ ሀገሪቷ የነሱ የሆኑትን በየማራሚያ ቤቱ አግብሮ ምንም የሉ አስቸኳይ አንድ የፖለቲካ እስረኞችን ሙሉ በሙሉ ከወጣት እስከ ሽማግሌ ከወንድ እስከ ሴት መልቀቅ አጣዳፊ ስራ ነው። ሁለተኛ ስራቸው ደግሞ ይሄ አስቸኳይ ጊዜ አዋጭ እያንዳንዱ ክልል የራሱን ጸጥታ ለመጠበቅ ከበቂ በላይ ታማኝ ህዝብ ነው። ምክንያቱም ጸጥታ የህዝብ እንጂ የመንግስት አይደለም። ህዝብ ሲበደል ነው መንግስት ላይ ሮሮ የሚያሰማው እንጂ፣ አስተዳደሩ ከተስተካከለ ኦሮሚያ፣ አማራ፣ ትግራይ፣ ደቡብ በሙሉ የራሳቸውን ጸጥታ ይጠብቃሉ። ፖሊሲ እኮ በመቶ ሚሊዮን ህዝብ ለምልክት አይም ነው። ጸጥታ የሚጠብቀው ፖሊሲ ነው። እና ይሄ መከላከያ ሰራዊቱ የአስቸኳይ ጊዜ አዋጁን ማንሳት አለባቸው። በአጣዳፊ እማጸናለሁ፣ ይሄንን ፖለቲካ እስረኞችን በሙሉ እንዲለቁ ይ ነው። በጣም አመሰግናለሁ አቶ ወንድሙ ኢብሳ ለሰጡኝ ማብራሪያ። የነገረ ኢትዮጵያ ጋዜጣ የቀድሞ አዘጋጅና በተለየ ሁኔታ የእስረኞችን ጉዳይ እየተከታተለ ዘገባ የሚያቀርበው ጌታቸው ሽፈራው የቅንጅት አመራሮች ታስረው በነበረ ጊዜ የታሰሩና ከዛ ጋር በተያያዘ የተፈረደባቸው ሳይቀሩ እስር ቤት ይገኛሉ ይላል። ከአሁን ቀደም የተፈረደባቸው ናቸው። ብዙ ስለ ነሱ የማይታወቅ ብዙ ሰዎች አሉ። ደግሞም አሁን በጸረ ሽብር አዋጁ እንደ ዛሬው እንደውም የቀለለ አልነበረም። ረዥም ፍርድ የሚፈረድባቸው ሀያ አመት ከዛ በላይ የሚፈረድባቸው ብዙ ሰዎች አሉ። ለምሳሌ የአየር ኃይል አባላት እንደውም በድሮ በቅንጅት ጋር ተገናኝታችኋል የተባሉ የጦር መኮንን ሳይቀር ለሚዲያው ተጋላጭ ያልሆኑ ሰዎች አሉ። አሁንም ከዛ ባሻገር ግን ክሳቸው እየሄደ ያለ ብዙ እስረኞች አሁንም አሉ። ለምሳሌ ቂሊንጦ በሶስት መቶ ያህል ክሳቸውን እየተከታተሉ ያሉ እስረኞች እንዳሉ ሰምቻ አለው። ዝዋይ ደግሞ እስከ ሁለት መቶ የሚደርሱ የተፈረደባቸው እስረኞች አሉ። ከዚህ ባሻገር ሸዋሮቢትና ቃሊቲም እንዲሁ የተፈረደባቸው እስረኞች እንዳሉ ማረጋገጥ ያለው። በአማራ ክልልስ ከአማራ ክልል ጋር በተያያዘ እንግዲህ አማራ ክልል የተቃውሞ እንቅስቃሴ የነበረበት አካባቢ ነው እና ከአማራ ክልል የተያያዙ ከወልቃይት ኮሚቴ ጋር በተያያዘ እንደዚህ ከአማራ ክልል ተይዘው ያልተፈቱ ሰዎች አሉ አሉ። ምሳሌ ከበወልቃይት ጋር በተያያዘ እነ ጎይቶም ርስቃ የሚባሉ አስራ አራት ሰዎች አሉ። እነ አጋዬ አድማሱ የሚባሉ አራት ሰዎች አሉ። እነ ክንዱዱብ የሚባሉ አምስት ሰዎች አሉ። እነ ባህር ዳር አካባቢ እነ ታደሰ መሸሻ የሚባሉ ከአስር በላይ ሰዎች አሉ። እንዲሁም ደግሞ በዚህ ወልቃይት አካባቢ የተያዙ ከግንቦት ሰባት መታችሁ፣ ከመንግስት ወታደሮች ጋር ተኩስ ገጥማችሁ፣ ህይወትም አረፍታችኋል የተባሉ በነሚስታ አሸ ሱሩ ክስ መዝገብ የተከሰሱ ሰባ ሰባት ያህል ተከሳሾች አሉ። ግማሾቹ ተፈርዶባቸዋል አንከላከልም ብለው ግማሾቹ እነመብራቱ የሚባሉ ስድስት ሰዎች አሉ። እነገብሬ ንጉስ የሚባሉ አስራ አራት ሰዎች አሉ። ሌሎችም ብዙ እስረኞች አሉ። ከዚሁ ከአማራ ክልል የመጡ እንግዲህ በንጦ ካሉት ከመቶ ሀምሳ ያልተናነሱ እስረኞች አሉ። ዘዋይም ከሀምሳ በላይ የሚሆኑ እስረኞች ከአማራ ክልል የመጡ እንደሆኑ ማረጋገጥ ችያለሁ። በአጠቃላይ ከአማራ ክልል የተለያዩ ከተሞች በተለያየ ጊዜ ተይዘው የታሰሩ ሰዎች አሁንም እስር ቤት እንደሚገኙ ይናገራል። ከእስር ሲለቀቁ በአንድ መዝገብ ላይ በአንድነት ተከስሰው የነበሩ ሰዎችን እየነጣጠሉና ቀስ እያሉ በመፍታት ለፖለቲካ ትርፍ ማጫወቻ እየተጠቀሙባቸው መሆኑን ገልጾ ትክክለኛ ለውጥ የሚፈልግ አካል ሁሉንም የህሊናና የፖለቲካ እስረኞች መፍታት የግድ መሆኑን ያስረዳል። የኦፌኮ አቶ ሙላቱ ገመቹ አቶ ወንድሙ ኢብሳም ሆኑ ጌታቸው ሽፈራው እስሩ አሁንም እንዳልቀረ ይናገራሉ። በአንድ በኩል መፍታት ከዛ ደግሞ ራሱ ኢህአዴግ ስላመነው የሀገሪቱ ችግሮች የሚናገሩ ሰዎችን መልሶ እያሰረ ነው ይላሉ። በቅርቡ ስለታሰሩ ሰዎች መግለጫ የሰጠው የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት በዚህ አሁን በታወጀው በአስቸኳይ ጊዜ አዋጁ ስር ወደ አንድ ሺህ የሚጠጉ ሰዎች መታሰራቸውን አስታውቆ ነበር። ጌታቸው ሽፈራው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ ከታሳሪዎቹ ሁለቱ እንደሆኑ ይናገራሉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በፖለቲካ አመለካከታቸው፣ በአስተሳሰባቸው በመንግስት ላይ ጥያቄና ትችት በመሰንዘራቸው ብቻ ታስረው እየተሰቃዩ ያሉ ሰዎችን የመፍታት ጉዳይ ቀዳሚ ስራቸው ሊሆን ይገባልም አባይ ነው። እንደውም የራሳቸው የነ ዶክተር አብይ ደጋፊ የነበሩት ጦማሪ ስዩም ተሾመና ታዬ ደንዳ የመሰሉ ሰዎች ጠቅላይ ሚኒስተሩ ወደ ስልጣን እንዲመጡ ፍላጎት የነበራቸው የህዝብን ጥያቄ ሲያነሱ የነበሩ ሰዎች ግን ትኩረት አልሰጡም። እዚሁ እዚሁ አዲስ አበባ ነው ያሉት እሳቸው የተለያየ ቦታ ሲዞሩ፣ ግን እነዚህ ሰዎች ግን መፍትሄ መስጠት አልቻሉም። ከዛም ባሻገር ግን በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም ስር ላይ ናቸው። በጣም የሚያሳዝነው አሁንም እየተጠቀሙ ያሉት ጠቅላይ ሚኒስተሩም ከኢህአዴግ የተለየምንም የተለ የነገር ነገር ነው ብዬ አላመንም። ኢህአዴግ ሲጨንቀው አብረው ወስነው ስንቅ የሚሆናቸውን አስቀርተው ለምሳሌ እኔ በቂሊንጦ ቃጠለው ወቅት ነበርኩኝ። እስር ቤት ውስጥ ነበር ቃጠለው። እንዴት እንደተቃጠለ እናውቃለን። አብዛኛዎቹ ሰዎች ቂሊንጦ እስር ቤት ውስጥ እንኳን ያልነበሩ ናቸው። እነ ፍቅረ ማርያም አስማማው ከወር በፊት ዝዋ የነበሩ ናቸው። እነ ማስረሻ ሰጡ እና በበውርጌሳ ጨለማ ቤት የነበሩ ሲቃጠል እንኳን ያላዩ ምን እንደተፈጠረ እንኳን ያላዩ ተኩስ መደዳታው ምን እንደሆነ እንኳን ያላወቁ ሰዎች ናቸው። እነ አግባው ሰጠኝ እነ አንጋው ተገኝ እነ ከበደ ጨመዳ የመሳሰሉ ሰዎች ደግሞ እኔ የነበርኩበት ዞን ዞን አንድ ይባላል ደግሞ ያልተቃጠለ ዞን የነበሩ ናቸው ያልተቃጠለ ዞን ውስጥ የነበሩ ሰዎች ናቸው የተከሰሱ ስለዚህ እነዚህ ሰዎች ሰላስ ስምንት ናቸው ከሰላስ ስምንት እስካሁን አንድ ሰው እንኳን አልተፈታም በሌላ በኩል አረና ትግራይ በትግራይ በኦሮሚያ በአማራ ና በደቡብ ክልል የትግራይ ተወላጆች የፖለቲካ እስረኞች እንደሚገኙ ገልጿል የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይ በሻሸመኔ ከተማ ታስረዋል የተባሉትን በተመለከተ አጣሪ ቡድን ልኮ ማጣራቱን ጠቁሞ ወደ ሰባ አንድ የሚጠቁ እስረኞች እንዳሉ ተናግረዋል። ከሁለት ዓመት በፊት በኦሮሚያ አካባቢ የሚኖሩ የነበሩ በተለይ በሻሸመኔ ከተማ አካባቢዋን የሚኖሩ የትግራይ ተወላጆች ሰባ ሶስት ሰዎች ታስረው ነበረ። ይህም የአስቸኳይ ጊዜ አዋጁ ደፍራችኋል፣ ምልክት አሳይታችኋል፣ ለኦሮሞ ሕዝብ የሚሳደብ ቃለ ተጠቅማችኋል፣ እንዲሁም የኮንትሮባንድ ንግድ ተሳትፋችኋል የሚሉ በሚል ምክንያቶች የታሰሩ ሰባ ሶስት ነበሩ። ከነዚህ ሰባ አንዱ የትግራይ ተወላጆች ናቸው እና የሁኔታ ታሳሪዎች እንዲም የሚያስረብን በተለይ የተወሰኑ የተፈቱ ስለነበሩ በርካታ የንብረት መወረስ፣ ድብደባዎችም ከፍተኛ የሆነ ጉዳት እስከማድረስ የደረሰ ጥቃቶች እንደደረሰባቸው እንዲሁም ሰላሳ ሺህ ብር ከፍለው እንዲወጡ ተጠይቀው እንደነበርና አቅም ያላቸው ሀያ ስድስት ሰዎች ከፍለው እንደወጡ ሌሎቹ አርባ ስምንት ሰዎች ግን ገንዘብ ስለሌላቸው ሊወጡ አልቻሉም። ሰላሳ ሺህ ብር ማለት የዋስትና ገንዘብ ማስያዣ ነው ወይስ ቦኖ ምንድን ነው? ሰላሳ ሺህ ብር በቃ እንዲሁ ነው ክፈሉት ተብለናል። ከከሰሉ በኋላ ወጥተናል ነው ያሉት። የዋስ አይመስለኝም። ዘመዳችሁ ከፍላችሁ ውጡ ነው የተባሉት እና የተቀሩት አርባ ስምንት ደግሞ ግማሽ ሶስት አመት ከሀምሳ ሺህ ብር ስምንት አመት ከመቶ ሀምሳ ሺህ ብር ተፈርዶባቸው ጣት አልቻሉም። ይሄ ነገር መረጃ ሲደርሰን እኛም ሰዎች ልከናል፣ ወደ ሻሸመኔ አጣርተን ከራሳቸው እና ከቤተሰቦቻቸው ጠይቀን ይሄ ነገር ሀቅ መሆኑን ከነ የክስ ቻርጁ ከነ ማስረጃውም ይዘን በእጃችን አስገብተን ስንቀሳቀስ ነበር። እንደ አጋጣሚ ሆኖ ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት የእራት ግብዣ ሲጋብዙ በመድረክ ባለው ውክልና ገብተው ነበር እና ለመንግስት ተወካዮች ይሄ ነገር አቅርበዋል። እሷ እንደውም ይሄ ነገር ከዚህ በፊት በተለይ ሻሸመኔ ያሉት እስረኞችን በተመለከተ እኛም በወቅቱ ዘገባ ስናቀርብ ነበረ። የሻሸመኔ ከተማ ከንቲባም ያን ጊዜ ሲናገሩ እነዚህ ሰዎች የታሰሩት አንደኛ ተለይተው የትግራይ ተወላጆች ብቻ እንዳልሆኑ ከሌሎች እስረኞች ጋር መታሰራቸውን፣ የታሰሩበት ምክንያት በወንጀል ተጠርጥረው እንደሆነ ከፖለቲካ ጋር የተያያዘ ወይም በፖለቲከኝነታቸው በተቃውሞ እንቅስቃሴ ውስጥ ወይም በእንደዛ ሳይሆን ከወንጀል ጋር በተያያዘ ተጠርጥረው መሆኑን ቃለ ምልልስ ሰጥተው ነበር። ፍርድ ቤትም የቀረበባቸው ክስ እንደሱ አይነት እንደሆነ ተናግረዋል። ከታሰሩት ከሰ ሰዎች ሁለቱ ናቸው ከትግራይ ተወላጆች ያልሆኑት አንድ ጉራጌና አንድ የወላይታ ተወላጆች የሆኑት ይህም አንድ ማሳያ ነው ሁለተኛው የቻርጅ ክሱ አለ ኮማንድ ፖስቱ ጥተዋል ምልክት አሳይተዋል የሚሉና በተጨማሪም ኮንትሮባንድ ነጋዴዎች ተብለውን ነው ይሄ አሁን የኮንትሮባንድ የተባለውን ፍርድ ቤት ተከራክረው ያሸነፉበት ነው የፍርድ ቤት ማስረጃ አላቸው ህጋዊ መሆኑንም ያረጋገጡበት ማለት ነው እና ይሄ ነገር ሲታይ አሁን እኛ እየገለጽን ያለነው ወንጀል ያልሆኑትም በግድያም በሌላም የተከሰሱትም እዚህ ላይ አላካተትንም። እኛም ይሄ ነገር ከቤተሰቦቻቸው የክሳቸው ታርጅም የኛ ተወካዮች አነጋግረውም ያረጋገጥ ነው የፖለቲካ እስረኞች ሆናቸው ነው። ስለዚህ የከንቲባው ንግግር ሀልቅነት ይጎድለዋል የሚል እምነት አለን። የፖለቲካ እስረኞች ናቸው ሲሉ የፖለቲካ እስረኝነታቸው በምንድን ነው? በምን ላይ ተሳትፈው ነው ፖለቲካ እስረኞች ለማለት ያስደፈረን? በኦህዴድና በህወሀት የነበረው የስልጣን ሽኩቻ እንደ ነው። እነዚህ ሰዎች ያን ሲያዙ ህወሀትና ኦህዴድ ከፍተኛ ፎክር እና ከፍተኛ ትግል ላይ ነበሩ። ይሄ ነገር ኦህዴዶች ለህወሀት ማንበርከኪያ ዘዴ ተጠቅመው ነው ያሰሯቸው እና ሌላ ብሔር መሰረት ያደረገ ጥቃቶችም እየደረሱ ነበር በየትኛውም በአማራ ክልልም በኦሮሚያም እየደረሱ ነበርና ና ነገሩ ይሄ የተያያዘ ነው እና ክስ በራሱ ኮማንድ ፖስት ጥሰዋል፣ ምልክት አሳይተዋል፣ የኦነግ ባነር ይዘዋል ምናምን የሚል ነበረ። ክሱም የፖለቲካው ክስ ነው የቀረበባቸው። አቶ አንዱ ማያይዘው በሻሸመኔ ብቻ ሳይሆን በትግራይ ክልል ጭምር ታስረው የሚገኙ የፖለቲካ እስረኞች እንዳሉ ገልጸው ሁሉም ሊፈቱ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አሕመድ ዓርብ ዕለት ወደ መቀሌ ተጉዘው በነበረበት ወቅት ስለታሰሩ የትግራይ ተወላጆች ከተሰብሳቢዎቹ ጥያቄ ቀርቦላቸው ነበር። ትግራዋይ በሄደበት ክልል የተወረሰ፣ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው። ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ ዓመት የነበረ እስረኛ። ሀያ ዘጠኝ ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከእነዚህ ውስጥ በባለፈው ይቅርታ እና በተለያየ መልክት ተፈተው አስራ አንድ ሰው ብቻ ነው አሁን እስር ቤት ያለው ከአስራ አንዱ ስድስቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ትስስር የለውም። አምስቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። ሁለት ሰው በሽብር ምክንያት ከክልል ወደ ፌዴራል ሄደዋል። ኬዛቸው እነዚያ አምስቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ሕዝብ ክብር ማድረግ የሚገባን እናደረጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል። ሌላው ከዞን ይገባኛል ጥያቄ ጋር በተያያዘ ደም አፋሳሽ ግጭት የተካሄደበት በደቡብ ክልል የኮንሶ ወረዳ በወቅቱ ታስረው የሚገኙ ሰዎች አሁንም ድረስ በእስር ላይ እንደሚገኙ በዞን የመተዳደር ጥያቄ ይዘው ከነበሩት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ተናግረዋል። ከሀያ ሶስት የኮሚቴው አባላት መካከል አስሩ ለጊዜው ከአካባቢው ተሰውረው እንደሚገኙ ገልጸው፣ አስራ ስድስት የኮሚቴ አባላቱን ጨምሮ ብዙ ሰው እስር ቤት እንደሚገኝ ተናግረዋል። በጣም የሚገርመው ነገር በቅርብ ጊዜ እስረኞች እየተፈቱ ነው ያለው። የኮንሶ ግን ይለያል። ከብዙ ሺህ እስረኞች መካከል የተወሰኑትን ሰዎች እንደ አርሶ አደር ያሉትን ተጽዕኖ አመጡ የተባሉትን ሰዎች ያው ሲፈቱ ነበር። ከዛ በኋላ የተፈቱትም ሰዎች እንደገና የመከሰስ በተለይ በፌደራል አቃቤ ሕግ ስም የክስ ቻርጆች እየተሰጣቸው ነው ያሉት። ተፈቶ የተባሉትም ደግሞ የእስር ጊዜያቸውን የጨረሱ ናቸው። በሀሰት ተመስክሮባቸው ያለ ማስረጃም ተፈርዶባቸው የታሰሩና የእስር ጊዜያቸውን የጨረሱ እንጂ አንድም ኮንሶ በምህረትና በይቅርታ እየተፈታ የለም። በተለይ በተለይ በመጀመሪያ ዙር ወደ አምስት መቶ አስራ ስምንት ሰዎች ይፈታሉ ተብሎ በፌደራል አቃበ ህግ በተገለጸ ጊዜ አራት መቶ አስራ ሶስቱ የደቡብ ክልል ነው። ከዛ ውስጥ ሶስት መቶ ስልሳ አንዱ የገዲኦ ነው። እንግዲህ በኮንሶ ውስጥ የተፈጸመው ችግር የተፈጸመው ግድያ፣ ህዝቡ ያነሳው ነገር፣ የደረሰው ጉዳት ከገዲኦ ጋር አይነጻጽርም። በጣም ይበልጣል። ግን ሶስት መቶ ስልሳ አንዱ የጌዲዮ ሲሆን ሀምሳ ሁለት ብቻ ነው የኮንሶ እነዛም ሀምሳ ሁለት ሰዎች ይፈታሉ የተባሉት ሳይፈቱ ነው እስካሁን ድረስ በእስር ቤት ሆኖ ማስረጃ የመስማት ሂደት እየተካሄደባቸው ያሉ ስለዚህ ለማስ ሚዲያ ፍጆታ ብሎ የተጠቀሙት እንጂ ፍቺ የሚባል ነገር በኮንሶ እስካሁን ድረስ እንደሌለ ነው አሁን በሁለተኛ ዙር ደግሞ ወደ መቶ ሰባ ሰባት ሰዎች ይፈታሉ ተብሎ ነበር እነዛም የእስር ጊዜያቸውን የጨርሱ ሰዎች ናቸው እስካሁን ድረስ በይቅርታ የተፈታ የለም በምህረት እየተፈታ አንድም እንደሌለ ማረጋገጥ እንፈልጋለን በአጠቃላይ በእናንተ ኮሚቴ ውስጥ የነበሩ እናንተ ጋር የነበሩ ሰዎች የት ነው ያሉት? እንግዲህ የኮሚቴ አባላት ያው ሀያ ሶስት ነን ከሶስቱ አስራ ስድስቱ እስር ቤት ነው ያሉት። ሰባቱ ሰዎች ደግሞ በተለያየ ቦታ በረተሰብ ውስጥ በኮንሶ እና በዛ አካባቢው ነው ያለ ነው። እኛ ብቻ አይደለንም። ንዑሳን ኮሚቴ የተባሉትም እንደዛው እስር ላይ ያሉት፣ በርከት ያሉት ደግሞ ያው ስደት ላይ ያሉት፣ አካባቢውንም ጥሎ ደግሞ ስራ ፍለጋ ወደ ሌላ አካባቢ ሁሉ እየተበተኑ ሰዎችም ይጨምራሉ እና ከአስራ ስድስቱ ሰዎች ህመም ያለባቸውና እድሜያቸው በጣም የገፉ አዛውንቶች ሶስት ሰዎችን ብቻ ነው እየለቀቁት ባለፈው ጊዜ ይሄ የሶስት ሳምንት በላይ ስልጠና ከሰጣቸው በኋላ ተለቀቁት ብቻ ናቸው። ሌሎቹ እንዳሉ የሃይማኖት አባቶችን ጨምሮ፣ የባህል አባቶችን ጨምሮ፣ የአገር ሽማግሎችን ጨምሮ እነዛም ምሁራኖች በሙሉ እስር ቤት ነው እስካሁን ድረስ እየታሹ ያሉት ማለት ነው። አቶ ገመቹ እስረኞቹ በአርባ ምንጭና በሌሎች የተለያዩ ቦታዎች እንደሚገኙ ጠቁመው በኮንሶ በኩል አንድም የተፈታ ችግር የለም ብለዋል። አዲሱ ጠቅላይ ሚኒስትር አብይ አህመድ የኮንሶን ህዝብ ጉዳይ እንዲመለከቱም ጠይቀዋል። የምንጠይቀው ነገር አንደኛ ህዝብ ይህን ያህል መስዋዕትነት የከፈለበት ጥያቄ ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። የኮንሶ ህዝብ ይሄ ጥያቄ ምላሽ የሚያገኝ ከሆነ አሁንም አዲሱ ጠቅላይ ሚኒስትር መጣ አልመጣ የኮንሶ ህዝብ ከመንግስት ጋር አይደለም አሁንም በሆነ ጥያቄው ያለ ምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። ከዛ በኋላ ህዝቡ ራሱን በራሱ መወሰን አለበት። እንዴት እንደሚኖር ህዝቡ ያውቃል። እና ይሄ ጥያቄ አንደኛ መመለስ አለበት። ሁለተኛ ያለ ምንም ቅድመ ሁኔታ እንግዲህ ጥፋተኞች እኛን ብለዋል። ለተከሰተው ችግር እኛን ጥፋተኞች ብሎ በሚዲያቸው አውጀዋል። ነገር ግን ጥፋተኞች እነሱ ሆኖ እያለው መታሰር የሚገባቸው እነሱ ሆነው እያሉ ሌላው ንጹህ ህዝብ ህዝብን ስለወከለ ስለ ህዝብ ስለተናገረ የሚታሰርበት የለም። ስለዚህ ያለምንም ቅድመ ሁኔታ የተፈረደባቸውም በሀሰት ያልተፈረደባቸውም ያለምንም ቅድመ ሁኔታ እንዲፈቱ ነው የምንፈልገው። እንደኛ በስደት ላይ ያሉት ከስራቸው ተፈናቅሎ ወደ ሌላ አካባቢ የሄዱ ሌላ አካባቢ ሄዶ ለመቀጠር የተገደዱ የኮንሶ ብሔረሰብ ልጆች ያለምንም ቅድመ ሁኔታ እንዲመለሱ ነው የምንፈልገው። ዶክተር አብይ አህመድ የጠቅላይ ሚኒስትርነትን ስልጣን ከጨበጡ ዛሬ አስራ አራተኛ ቀናቸው ያላቸው ሲሆን እስረኞች እንዲፈቱ የሚጠይቁና የሚወተውቱ ብዙ ጥያቄዎች እየተሰነዘሩ ነው። መንግስት በቀሪ እስረኞች ላይ የሚወስደውን እርምጃ በተመለከተ ምላሽ ለማግኘት ከፌዴራልም ሆነ ከክልል ባለስልጣናት መረጃን ለማግኘት ያደረግነው ጥረት አልተሳካም። አመሰግናለሁኝ፣ ጽዮን ለዘገባው። ቆንጆ ዘገባ ነበረ። እንግዲህ ይህንን የእስረኞች ሁኔታ ወደፊትም ሰፋ እያደረግን እነጋገርበታለን። በነገራችን ላይ ሰሞኑን የተላለፈው ኤች አር 128 በዩናይትድ ስቴትስ ኮንግረስ ማለት ነው፣ ይህንን የእስረኞች ሁኔታም የሚመለከት ክፍል አለው። ተከታዩም ቅንብራችን በዚሁ ላይ ያተኩራል። ኤች አር 128 ኢትዮጵያ ለዩናይትድ ስቴትስ ቁልፍ አጋርና የአካባቢዋም የምጣኔ ሀብት እድገት የሰላምና የጸጥታ መሪ መሆኗን ብንገነዘብም አለቃት ያለው የሰብአዊ መብቶች ረገጣዎቿ፣ በሲቪሎች ላይ በመንግስቷ የሚካሄድ ሁከቷ፣ የጋዜጠኛነት ነፃነቶችን ማፈኗ፣ ከዴሞክራሲያዊ መርህዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ሕገ መንግሥቷን መጣሷ ያንን ሁሉ ከንቱ ያደርገዋል ይላል የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ አንድ መቶ ሀያ ስምንት የምትስማሙ አይ በሉ የምትቃወሙ ኖ በሉ ኤችአር 128ን ከጅምሮ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የሕግ ፕሮፌሰር አለማየሁ ገብረ ማርያምን ሰለሞን አባተ አነጋግሯል። ፕሮፌሰር አለማየሁ ገብረ ማርያም ጤና ይስጥልኝ፣ እንደምናመሹ እንደምናመሸ። ሰለሞን በጣም ደህና ነኝ ለጊዜው በጣም አመሰግናለሁ። በቅድሚያ ለመሆኑ ፕሮፌሰር አለማየሁ እርስዎ እና ኤች አር 128 ምን ያህል ትተዋወቃላችሁ? እንግዲህ ህጉን አጥንቸዋለሁ። ከአሁን በፊትም ምናልባት ለማስታወስ ያለው የዛሬ አስር አመት ገደማ ዘጠኝ አመት ገደማ ኤች አር ሁለት ሺ ሶስት የሚባል ተመሳሳይ የሆነ ድንጋጌ በምክር ቤቱ እንዳያልፍ በበኩሌም ከሌሎችም ጋር ሆኜ ከፍተኛ ትግል አካሄጄ ነበር። በዛን ጊዜ በሰኔቱ ሊያልፍ ስላልቻለ ወደቀ ድንጋጌው። ግን ይሄኛውን ራሴን ባልሳተፍበት ህጉን በጥንቃቄ ተመልክቸዋለሁ፣ ተከታትያዋለሁም በዛም ላይ ደግሞ በብዙሀን ጽፌበት ያለው በተለይ ዘሂል በሚባል ጋዜጣ የምክር ቤቱ የኮንግሬስ የምክር ቤቱ የሚያነቡበት ደጋግሜ ደጋግሜ ያለውና ስለዚህ የኔን አስተያየት በአሜሪካን መንግስትም በምክር ቤቱም የታወቀ ነው ብዬ ነው የምገምተው። እስቲ እንግዲህ ይሄንን ያህል ካወቁት ፕሮፌሰር አለማየሁ ለአድማጮቻችን ይበልጥ ፈታ ያለ እንዲሆን ምንድን ነው ኤች አር መቶ ሀያ ስምንት ብዙ ነገር ያካትታል። እንደውን ጠቀስ ጠቀስ አድርጌ ልለፋቸው አንደ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኢመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። በደህንነት አባሎች ህገ ወጥ ኃይል እንዳይጠቀሙ የኤክሴሲቭ ፎርስ ይሉታል፣ በህዝብ ላይ እንዳይሰሩ ይጠይቃል። በኦሮሚያና በአማራ በሌላም በኩል የተደረጉት ግድያዎች ምርመራ እንዲደረግባቸው ይጠይቃል። የፖለቲካ እስረኞች፣ ጋዜጠኞች፣ ሰብአዊ መብት ተከራካሪዎች እንዲፈቱ ይጠይቃል። የህዝብ ሰላማዊ ሰልፍ የብዙሀን መብቶች እንዲ a book በተባበሩት መንግስት ደግሞ የሰብአዊ መርማሪ በኢትዮጵያ ውስጥ የሚደረጉትን ገለልተኛ በሆነ መንገድ በተለይ በኢሬቻ ላይ የተገደሉት ንጹሃን፣ በሶማሊያ አካባቢ የተገደሉት ንጹሃን፣ በቂሊንጦ ላይ እስር ቤት ውስጥ የተጨፈጨፉ የተቃጠሉ ወገኖችን፣ እንደዚሁን የመሳሰሉ ተቃዋሚ ፓርቲዎችን ሮሮ እና ስሞታቸው እንዲሰማ፣ በግፍ አላግባብ ህዝብ የገደሉ ሰዎች በህግ እንዲጠየቁ፣ እነዚህን የመሳሰሉት ነገሮችን የሚያካትት ሰፋ ያለ ድንጋጌ ነው። ከዛ በተረፈ ፕሮፌሰር አለማየሁ ይኸው ድንጋጌ ተቃውሞ ኃይሎችም እንደዚሁ ያወጣው ማሳሰቢያ ያለ ይመስለኛል። በእርግጥ በርግጥ ትክክል ነው። እዛ ላይ የሚለው ምንድን ነው? ሰብአዊ መብት ተከራካሪዎች ድጅሮ ሰራዊቶችን የሚጨቁኑ ድንጋጌዎች፣ የመሳሰሉት እንዲነሱ በተለይ አንታይ ቴሮሪዝም ፀረ አሸባሪ የሚባለው እንዲነሳ መሬቶቻቸው የተገፈፉ ሰዎች በህግ መብታቸው እንዳይጠይቁ የሚያደርጉት ድንጋጌዎች እንዲነሱ በሰላም መብታቸው የሚከራከሩ ሰዎችን የሚነፍግ ህጎችን ማንሳት፣ በሲቪል ደረጃ ደግሞ የሲቪል ሶሳይቲ የሚሏቸው እነሱ ደግሞ ስራቸውን ህጋዊ በሆነ መንገድ በሰላማዊ እንዲሰሩ እነሱንም ያካትታል። ከዛ በተረፈ ደግሞ የዩናይትድ ስቴትስ መንግስት ከኢትዮ

ያለውን ግንኙነት የኢትዮጵያን ቁልፍ ሀገርነት እንደሚገነዘብ ይጠቅሳልና ይሄ ኤች አር መቶ ሀያ ስምንት የተወካዮች ምክር ቤቱ የያዘው አቋም ወይም ይሄ ሰነድ የያዘው አቋም እና የዩናይትድ ስቴትስ መንግስት ፍላጎት የሚጋጩ አይሆኑም። ፕሮፌሰር አይጋጩም። ምክንያቱም አንደኛው ማገርን በለው ወይም ፒላር እንደሚሉት የአሜሪካን የውጭ መምሪያ ዋልታ ሰብአዊ መብትን መጠበቅ ነው፣ አሸባሪዎችን መከላከል ነው፣ እንደዚህ የመሳሰሉት ነገሮችን ያካተል። ስለዚህ ሰብአዊ መብትን ማስጠበቅና በሌላ ይሄ ስትራቴጂክ በሚሉት ወይም አካባቢው ጋር ካለው የፖለቲካ ችግሮች ወይም በአሸባሪነት እነዚህን የመሳሰሎች ጋር የሚጻረሩ ነገሮች አይደሉም። ስለዚህ ኢትዮጵያ ውስጥ ያለው አስተዳደርና አገዛዝ እንደ ሱ አይነት አቀራረብ ለማድረግ ነው የሚፈልገው። ግን እነዚህ ነገሮች በአሜሪካን የውጭ ፖሊሲ ጋር አብረው ተጣምረው የሚታዩና አብረው የሚራመዱ ናቸው። እንደውም ለምሳሌ ያህል ማግኒትስኪ አክት የሚባለውን በአሁን በትራምፕ አድሚኒስትሬሽን ማግኒትስኪ አክት የሚባለው ምንድን ነው? በኢትዮጵያም ሆነ በሌላው ዓለም ሰብአዊ መብትን የሚጥሱ ሰዎች በመንግስትም ደረጃ ሆኖ በግለሰብ ደረጃ ያሉ አሜሪካ ውስጥ እንዳይገቡና አሜሪካ ውስጥ ደግሞ ንብረት ካላቸው እንዲያዝና ማዕቀብ እንዲታልበት የሚደረግ አለ። ስለዚህ እነዚህ ሁለቱም ይሄ ይሄዳሉ። አንድ መቶ አስራ አራት ሶስት መቶ ሀያ ስምንት የሚባለው ህግ ማለት ነው። አዎ ልክ ነው። ቅድም ያነሳሁትን ጥያቄ ትንሽ ወደ ሰነዱ ወደ ራሱ ለማውረድ የዩናይትድ ስቴትስ የውጭ ትብብር ኤጀንሲ ከኢትዮጵያ ጋር ያለውን ግንኙነት እንዲያጠናክር እንደዚሁም ደግሞ ለኢትዮጵያ የሚሰጠው የደህንነት ድጋፍ እና ሌሎች መሰል ድጋፎች እንዲቀጥሉም የሚጠይቅ ነው። ይሄ ሰነድ በዚህ መንፈስ የወጣ ሰነድ እንዴት አድርጎ አስገዳጅ ኃይልና ጫና ሊኖረው ይችላል? የቅድሙ ጥያቄ ተከታይ አካል ነው። ይሄ ልክ ነው ልክ ነው። እዚ ላይ መጥቃት የምፈልገው በተለይ አሁን የጠቀስካቸው ነገሮች በሴኔቱ ሴኔት ሬዞሉሽን መቶ ስልሳ ስምንት የሚባል አለ። ስለዚህ ይሄ በምክር ቤቱ ብቻ አይደለም፣ በመወሰኛውም የተጀመረ ነው። ስለዚህ ከዚህ ወደዛም ይሄዳል። እዛም ያሉት ደግሞ ስለዚህ እንዳይረሳ ለማለቴ ነው። በአንድ ቤት ብቻ በአንደኛው ምክር ቤት ብቻ የሆነ ነገር አይደለም። እዛ ላይ እንዳልከው የሚጠቅሰው በተለይ የአሜሪካን የእርዳታ ድርጅት ጥናት አድርጎ ዲሞክራሲያዊ የሆኑ ስርአቶች እንዲሰፍኑ የመሳሰሉትን ነገሮች እንዲከታተል እና እነዚህን ነገሮች እንዲያራምድ ይጠይቃል። ስለዚህ ሁለቱም አብረው የሚሄዱ ናቸው። ምክንያቱም መልካም አስተዳደር ወይም ጉድ ጎቨርናንስ የሚል መልካም አስተዳደር ከሰብአዊ መብት ጋር የተገናኘ ነው፣ ከተጠያቂነት ጋር የተገናኘ ነው፣ ከግልጽነት ጋር የተገናኘ ነው እና አብረው እነዚህን የሚያራምዱ ናቸው። ስለዚህ በአንድ በኩል የሚጠራው ጥሪ የጠፉትን ጥፋቶች እንዲስተካከሉ ነው። በሌላ በኩል ደግሞ ድጋፍ እየሰጠ ጥሩ ጥሩ ነገሮች እየተሰሩ መልካም አስተዳደርን እንዲመሰረቱ የሚያደርጉት ነገሮች ይጠራል፣ ይረዳል። እና ምን ይመጣል? ኢትዮጵያ ባትቀበል ይህንን ሰነድ። እሱ ጥሩ ጥያቄ ነው። ኢትዮጵያ እንደውም አልተቀበልንም ብለው ውጭ ጉዳይ ሚኒስቴር ያገዛዙ አንድ ጽሑፍ ነገሮች ማስታወቂያ አውጥተው ነበር። እነሱም ያሉት በሀገራችን በአሁኑ ጊዜ ብዙ ለውጥ እየተደረገ ነው። ባለፉት ወራቶች ውስጥ አገዛዙ ራሱን እየተመለከተ ነው። የሚደረጉ ነገሮች እያደረገ ነው። አሁን በድንጋጌው ላይ የተጠየቁ ጥያቄዎች መልስ እያገኙ ነው። ግልጽነት እየመጣ ነው። ብዙ ለውጦች እየተካሄዱ ስለሆነ ይሄ ህግ አስፈላጊ አይደለም፣ ትክክለኛም አይደለም የሚል አስተያየት ነው። ግን ማስታወስ ያለብን ምንድን ነው አገዛዙ በአሁኑ ጊዜ በተለይ ባለፈው ዓመት ጀምሮ መቶ ሀምሳ ሺህ ብር የአሜሪካን ብር ማለት ነው ወይንም በኢትዮጵያ ሲመነዘር አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ ብር ልድገመው፣ አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ ብር በወር እያጠፋ ይህንን ህግ ተከላክሎት ነበረ። ስለዚህ በጣም እነሱን ያሳስባቸው ነበር ማለት ነው። ምክንያቱም ይሄ በሚደረግበት ጊዜ ራሱ ኮንክረንት ሬዞሉሽን ቢሆንም ኮንክረንት ሬዞሉሽን ማለት እንደ ህግም ሆኖ እነሱ የእሱን ተጠያቂነት በአሁኑ ጊዜ ባያመጣም ወደፊት መልእክት ነው የሚሰጠው። ያም መልእክት ምንድን ነው? በዚህ ከቀጠላችሁ እንደገና በድንጋጌ ይሄዳል ማለት። ስለዚህ ለእነሱ እድል መስጠት ነው በር ከፍቶ እስቲ ራሳችሁን ለማስተካከል ሞክሩ የሚል አስተያየት ነው የሚሰጣቸው። ስለዚህ እነሱ አንቀበልም ካሉ እንግዲህ የሚቀጥለው ደግሞ ትግሉ ይህንን ነገር በድንጋጌ ደረጃ ሆኖ በፕሬዚደንቱ ተፈርሞ ምናልባት ማዕቀብ የሚመጣ ከሆነ በእርዳታም በኩል ያሉትን ነገሮች እነዚህን የመሳሰሉ ነገሮች ሊያካትት ይችላል። መቶ ሀምሳ ሺህ ወጥተዋል በወር ሲሉ፣ ፕሮፌሰር እንግዲህ የቅርብ ክትትል ማድረጉ ነው። አዎ መቶ አምሳ ሺህ የአሜሪካ ዶላር፣ አዎን አርባ አንድ ሚሊዮን ሁለት መቶ ሰማንያ ሺህ የኢትዮጵያ ብር ነው ያሉኝ። በወር ማለት ነው። ይሄና ለምን ያህል ጊዜ ወጥተዋል ይህንን ያህል ገንዘብ እንግዲህ በአውሮፓን አቆጣጠር እንግዲህ ጥር መሆኑ ጥር ሁለት ሺህ አስራ ሰባት መሆኑ ነው እንግዲህ ጃንዋሪ ሁለት ሺህ አስራ ሰባት ማለት ባለፈው ዓመት ጥር ሁለት ሺህ ዘጠኝ አመተ ምህረት ማለት ነው። ትክክል ነው አዎ። ስለዚህ ማስረጃው አለ፣ ኮንትራት የፈረሙት አለ በወር እስከ ወር ለአስራ ስምንት ወር እንከፍላለን ነው ያሉ። ሎቢስ ይባላሉ እነዚህ አገናኞች፣ ወይም እንደ ጉዳይ ፈጻሚዎች ማለት ናቸው። ለእነሱ በየወሩ ነው የሚከፈለው። ስለዚህ አስራ ስምንት ወር ብትቆጥር እንግዲህ ወደ አሁን በሚቀጥለው ወር ያልቃል ማለት ነው ክፍያው ኮንትራቱ እንደሱ ነው የሚለው የተጻፈው እነሱ የሚፈረሙበት ኮንትራት እንደሱ ነው የሚለው። ይሄ ማለት እንግዲህ ወደ ሁለት ነጥብ ሰባት ሚሊዮን አካባቢ ማለት ነው ዶላር። እንደዛ ነው እንግዲህ አርባ አንድ ሚሊዮንን በአስራ ስምንት ወር ብታባዛው መልሱን ይሰጣል። በጣም ብዙ ገንዘብ ነው። በተለይ ደግሞ እኔም በዚህ ነገር ላይ ጽፌበት ነበር። ኢትዮጵያ ውስጥ ህጻናቶች እየተራቡ እየሞቱ፣ ህዝቡ በብዙ በኢኮኖሚ በመሳሰሉት ነገሮች በሚቸገርበት ጊዜ የዚህ አይነት ብር ለአንድ የጠበቆች ኩባንያ መክፈሉ በጣም የሚያሳዝንና በጣም የሚያስጠይፍ ነው ለህሊና የሚዘገንን ነገር ነው። እንዴት የዛን ያህል ገንዘብ ለማውጣት እንዳስቡ። ግን ሆኖም ያ ሁሉ እኮ ብር ወቶ ትኬታማ ሊሆኑ አልቻሉም። ምክንያቱም ነገሩ አለፈ። ያ ሁሉ የሚወጣው ብር ይህንን ለማሸነፍ ነበረ። አልሆነም። እንግዲህ ይሄ ህግ በአሜሪካ ተፈጻሚ ሆነም አልሆነም ይሄንን ያህል ብዙ የሚያሳስብ አይደለም የሚል ስሜት አለ። ምንም እንኳን አሁን እርስዎ እንደገለጹልኝ ወደ ሰባት መቶ ሚሊዮን ብር የወጣበት ጥረት የኢትዮጵያ መንግስት ራሱ አድርጎ አልተሳካ ቢሆንም ያንን ማስተጓጎል ግን ይሄ ነገር ይዛመታል የሚል ሀሳብ አለዎት? በሌላም አካባቢዎች ልክ ነው። አሁን ብዙዎቹ እያቃለሉ ነው የሚናገሩት ይሄ የህግ ጥርስ የለውም አይነክስም ምናምን ምናምን ይላሉ። ልክ ነው። ግን ዚህ ለአንድ ነገር ማስረገጥ ነው ፈልገው ምንድን ነው ይሄኛው በተለይ አሜሪካ ውስጥ ያሉት ኢትዮጵያውያኖች በዜግነታቸው መብት ተጠቅመው ይህንን ነገር እዚህ ሊያደርሱ ችሏል ብዙዎች ናቸው። እኔ እንዳልኩ በግላ አልተሳተፍኩበትም፣ ግን ብዙ ሰብአዊ መብት አጋዮች እና ድርጅቶች ተሳትፈውበታል። አጥብቆ የታገሉና ተከታተሉ ተቆርቁረው ሌትና ቀን የሰሩ ብዙ ብዙ በተለይ ወጣቶች አሉ። ለእነሱ እኔ ከፍተኛ አድናቆትና ምስጋና የማቅረብ እፈልጋለሁ። ምክንያቱም ይሄ ብዙ ትግል የሚጠይቅ ነገር ነው እና መብታቸውን ተጠቅመው ያደረጉት ነው። እንዳልከው ምንድነው፣ ይሄ የሚያስተምረው ወይም የሚያስረዳው ምንድነው? አንደኛ በዲያስፖራ ያሉት በተለይ አሜሪካ ያሉት ስለ ሀገራቸው ተቆርቁረው ስለ ሀገራቸው ብዙ ነገር ማድረግ እንደሚችሉ ነው። ትልቅ ነገር ነው የሰሩት እነዚህ ወጣቶች። እንዴት ብትለኝ ለምሳሌ የአሜሪካን ሕግ አውጪዎች ብዙ ትምህርት አስተማሩ። ስለ ኢትዮጵያ፣ ስለ ኢትዮጵያ የመብት ረገጣ፣ ኢትዮጵያ መልካም አስተዳደር፣ እነዚህን የመሳሰሉት ነገር አስተማሯቸው። እነዚህ ሰዎች አሁን ተከራካሪ ናቸው ማለት ነው ለኢትዮጵያ ሕዝብ ምክንያቱም ነገሩ በደንብ አጢ ነው ተገንዝበውታል። ምን እንደሆነ ስለሚያውቁ ካሁን በኋላም እነሱን ማወናበል አይቻልም እ አንደኛው ነገር ነው። ስለዚህ ይሄ ራሱ ትልቅ ትልቅ ስኬታማ የሆነ ነገር ነው እነዚህ ወጣቶች የሰሩት። ሁለተኛ ደግሞ እነዚህ ወጣቶች በግላቸው ግራስ ሩስ ይሉታል፣ ከስር ሆኖ የሰሩት አርባ አንድ ሚሊዮን ብር የሚከፈላቸውን ሰዎች ያሸነፉ ጀግኖች ናቸው። ስለዚህ ለእነሱ ትልቅ ክብርና አድናቆት መደረግ አለበት። በሁለተኛ ደረጃ የጠየቀው ጥያቄ አሁን ይሄ ነገር ሌላ ምን ሊያደርገው ይችላል? ዛሬ ለምሳሌ የካናዳ አንድ አማካሪ ይህንን ኤች አር መቶ ሀያ ስምንት አስተጋግፋለሁ አለ። ስለዚህ ያ ነገር በካናዳ ምክንያቱም ካናዳ ለኢትዮጵያ ብዙ እርዳታ ትሰጣለች፣ በመቶ ሚሊዮኖች የሚቆጠሩ ስለዚህ ያ ነገር ቢነሳ እዛም ላይ ደግሞ የበለጠ ተጽዕኖ ሊመጣ ይችላል። ይሄ ነገር ተዛምቶ ወደ አውሮፓ ሊሄድ ይችላል። ስለዚህ በብዙ ቦታ ይሄንን ነገር አንዴ ስር ከሰደደ ጊዜ ይፈጃል እንጂ የበለጠ ተጽዕኖ የበለጠ ተጽዕኖ ሊያመጣባቸው ይችላል። ምናልባትም ይሄ ሊሆን ይችላል፣ እነሱን ትንሽ ያሳሰባቸው ምክንያቱም ከአሁን በፊት በተለይ በኦባማ አስተዳደር ጊዜ እንደልባቸው ነበሩ። ምን ይደረግልናል በእነሱ መከታለን እያሉ የሚያደርጉት ነገር ነበር። ስለዚህ የሚያሳስባቸው ምንድን ነው? ይሄ ነገር ስር ሰዶ አንደኛ በዲያስፖራ ያሉትን ያስተባብራል። የእነሱን ኃይል ደግሞ ምን እንደሆነ ተቃውሟቸው ምን ያህል ለውጥ እንደሚያመጣ ይችላል። የእነሱም ሀሳብ ተቀባይነት እንዳለው ያሳያል። ከዚህ ላይ ደግሞ ስቴክ ሆልደር ሲሏቸው ተጫዋች ናቸው። በሀገራቸው ጉዳይ ላይ ያገባናል ስለሚሉ የእነሱን ድምፅ ደግሞ መጠቃለልና መግባትና መሰማትም አለበት። ለዚህም ነው እነሱ አሁን የሚናገሩት ፎቶራት ብዙ ነገሮች የተካሄዱ ውጥያቶች እንደዚህ የመሳሰሉትን የሚሉት ፕሮፌሰር አለማየሁ ቅድም ሲገልጹልኝ የኢትዮጵያ መንግስት ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበርና፣ አንደኛ እርሶ በግሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩቸው? እርሶ ይጽፋሉ፣ በተለያዩ አጋጣሚዎች የጥናት ጽሁፎችን ያወጣሉ። እና የኢትዮጵያ መንግስትንስ ምላሽ እንዴት ያዩታል አይጋሩም ከወጣው መግለጫ ጋር ሀሳቡን አልጋር ምክንያ አልጋር ምክንያቱም ምንድነው ሁለት ጥያቄዎች ናቸው ሁለቱንም መልሳለሁ ይቀጥላል የእኔ ተስፋ ምንድነው? ጠቅላይ ሚኒስትር አብይም ወጣት ብዬ ነው ማያቸው የእነሱንም ሀሳብ ያስተጋባሉ ብዬ ነው ማምነው አስተያየታቸውም፣ መልካም በጣም ጥሩ መልካም መልካም አስተያየቶች አላቸው። በኢትዮጵያዊነት ያምናሉ፣ በአንድነት ያምናሉ። ሕዝብን አብሮ በማድረግ ጥላቻ እንዲጠፋ፣ ሕዝቡ እርቅ እንዲኖር፣ እነዚህ ነገሮች በልብ የሚያሉ ናቸው። ለአስራ ሶስት ዓመት እንግዲህ ስለፍፍ እነዚህን ነገሮች ያጠፋውበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማምን እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋል። አልማርያም መልሶቻቸውን ይሰጣሉ በዩ ዩኒቨርሲቲያቸውና አሜሪካ ውስጥ የሚጠሩበት ስም ነው። ሰለሞን አንተንም ፕሮፌሰር አለማየሁ ገብረ ማርያምንም በጣም እናመሰግናለን። እንግዲህ ይህ ጉዳይ በተመለከተ በቀጣይም ሰፋ ያለ ውይይት የሚያስፈልገው እንደዚሁም ጉዳዩ ገና ያላለቀ በመሆኑ ተከታታይ ዘገባዎችም የሚያስፈልገው በመሆኑ ተመልሰን እንመጣለን። አሁን የአድማጮችንም ተሳትፎ እንደዚሁ እንጠብቃለን። አዎ፣ አድማጮችም በአስተያየቶቻችሁ ተሳተፉ። የእናንተንም አስተያየት አካተን ሌሎች ዝግጅቶችንም ይዘን ለመመለስ እንግዲህ ጥረታችንን እንቀጥላለን። አሁን ወደ ተከታዩ ዝግጅት እናሸጋግራችሁ። የጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ካሳወቁና መልካሙን ከተመኙላቸው በሀገር ውስጥም በውጭም ከሚኖሩ ኢትዮጵያውያን ድርጅቶች መካከል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አንድነት ወይም ኢህአፓ አንድነት አንዱ ነው። ድርጅቱ የዶክተር አብይ አህመድን ንግግር አስመልክቶ ባለፈው መጋቢት 24 ባወጣው መግለጫ ጠቅላይ ሚኒስትሩ ያነሷቸውንና እስማማባቸዋለሁ ያላቸውን እንዲሁም ከአዲሱ መሪ አፋጣኝ እርምጃ እንደሚጠብቅ ያሳወቀባቸውን ነጥቦች ዘርዝሯል። ሰለሞን አባተ ከፓርቲው መሪዎች አንዱን አነጋግሯል። አቶ ሰሎሞን ገብረ ሥላሴ፣ በቅድሚያ ለጊዜው አመሰግናለሁኝ። እንደምን አመሹ? እኔም አመሰግናለሁ አቶ ሰለሞን ሞክሴ፣ እንደምን አለ። እግዚአብሔር ይመስገን ደህና ነኝ። እስቲ ከሀላፊነቱ ልነሳ አቶ ሰሎሞን፣ ምንድን ነው እርስዎ ከፓርቲው ጋር ያለው ግንኙነት? እኔ በኢህአፓ አንድነት ውስጥ የፓርቲው ቃል አቀባይ ነኝ። አቶ ሰሎሞን፣ እስቲ ስለ ፓርቲዎ መግለጫ አጠር አድርገው ያስረዱን። በቅድሚያ እንግዲህ በመጀመሪያው አንቀጽ እንደጠቀስ ነው የአዲሱን ጠቅላይ ሚኒስትር የዶክተር አቢይ አህመድን ወደ ስልጣን መምጣት እንደምንደግፈው ገልጸናል እና አብረናቸውም ብዙ ችግር ላለባት ሀገር የድርሻችንን እንደምናበረክት የተናገርንበት ነው። እሳቸውም ብዙ ተግዳሮቶች እንደሚገጥማቸው በተደጋጋሚ በሰጧቸው መግለጫዎች አውስተዋል ደግሞ የኢትዮጵያን ፖለቲካም በውሉ የተከታተለ ሰው የሚያውቀው ነው በማህበራዊ በኢኮኖሚ እና በፖለቲካ ግዙፍ እና በርካታ ችግሮች ትውልድ ተሻጋሪ የሆኑ ችግሮች ነው ያሉብን ይሄንን አንድ ፓርቲ ብቻ ሊፈታው እንደማይችል በተለይ ኢህአዴግን እኛም ሆን ሌሎች ተቃዋሚዎች ሲወተውቱ ሲያሳስቡ ሲመክሩ ነበር እሳቸውም አሁን ይህንኑ በአጽንኦት ያመኑ ይመስላል እና ከዚህ ጋር እንግዲህ ሊደረጉ የሚገባቸውና ማድረግ ይገባል ብለን ያሰብናቸውን ነገሮች አያይዘን ግን ድጋፋችንን ደግሞ እንደምንሰጥ እና ጥሩ ደግሞ የተስፋ ምልክቶች እንደታዩ የገለጽንበት መግለጫ ነው። አቶ ሰሎሞን እንግዲህ መቼም ኢህአፓና ኢህአደግ በፍቅር አትታሙም። ምን ማለት እንደሆነ ይገባዎታል። እና እኚህ ሰው ደግሞ የኢህአደግ ሊቀመንበር ናቸው፣ የኢህአደግ መሪ ናቸው። እርሱ አሁን ሲገልጹልኝና ይህ አፓ አንድነትን በመግለጫው ላይ እንደሚናገረው የዶክተር አብይ አህመድን ወደ መራሔ መንግስትነት መዝለቁን እንደምትደግፉ ነው የምትገልጹት የምትናገሩት። ይሄ ማለት በሌላ መንገድ የኢህአደግን በዚያ አካባቢ መቆየት፣ እዛ ስልጣን ላይ እዛ ቢሮ ውስጥ መቆየት ትደግፋላችሁ፣ የኢህአደግን መንግስትነት እውቅና ትሰጣላችሁ ማለት ነው። እውነት ነው? እንደ እሱ እንኳን በቀጥታ ሊተረጎም አይችልም። ለምንድን ነው ዶክተር አብይን በአመዛኙ ህዝብ የደገፋቸው በእውነት ከተለመደው የኢህአዴግ የፓርቲ አሰራር ወጣ ባለ መንገድ በአጽንኦት የገለጿቸው የፖሊሲ ሀሳቦች ኢህአዴግ እከተለዋለሁ ከሚለው አብዮታዊ ዴሞክራሲ ከሚለው ግንዛቤ የተለዩ በመሆናቸው ነው። ድጋፋችን ለመግለጽ የወሰን ነው እና በጽሁፍ የሚያሰፈር ነው። ምንድን ናቸው እነዚህ ከአብዮታዊ ዴሞክራሲ ወይም ኢህአዴግ ከሚመራባቸው ወጣ ያሉ ጉዳዮች? ችለን ስንመለከት አንደኛ ይቅርታ በመጠየቅ የግለሰብ መብቶች እንዴት እንደተረገጡ ሰዎች እንደተገደሉ፣ በተለይ ደግሞ ብዙ የወደፊት እድል የሚጠብቃቸው ወጣቶች እንዳለቁ በመናገር ይቅርታን የጠየቁበት ሁኔታ ነው ያለው። አብዮታዊ ዴሞክራሲ ወይም ኢህአዴግ የሚመራበት እንደዚህ አይነት የግለሰብ መብቶችን የመጻፍ የመሰብሰብ የመናገርና በሰላም ወጥቶ የመግባትን መብት አይቀበልም። እነዚህን እንግዲህ መዘርዘር ይቻላል። እሳቸው ያነሷቸውን አንዳንድ መሰረታዊ ሀሳቦች እና እኛ የምንጋራቸውን። ስለዚህ እኛ ኢህአዴግን መደገፍ ሳይሆን እሳቸው ከተለመደው የኢህአዴግ አሰራር ወጣ ያሉበትን ሁኔታ ነው ያሳዩት። ለዚህም ነው ድጋፍ የምንሰጣቸው። በዚሁ እንዲቀጥሉ ፓርቲያቸውን እየጎተቱ ወደዚህ የሚያመጡ ከሆነ የምናየው ነው። ያ ካልሆነ ደግሞ ለኢትዮጵያ የሚያስፈልገው የፖሊሲ አካሄድ እሳቸው በጠቆማቸው አብዛኞቹ ቅድም እንዳልኳቸው የፖለቲካ ምልክቶችና የኢኮኖሚና የኢኮኖሚ እና የሶሻል ምልክቶች ነው። ለመሆኑ አሁን ባለው የኢህአደግ አካሄድ አሁን ባለው አዝማሚያው መቼም እናንተ ረጅም ዓመት ልምድ ያላችሁ የፖለቲካ ሰዎች ናችሁ። ይህ አፓ ማለት ከኢህአደግ እንደውም ትንሽ ላቅ ያለ ዕድሜ ያለው ይመስለኛል፣ ወይም ከሁሉም የኢህአደግ አባል ድርጅቶች ማለት እችላለሁና ቀረብ ብላችሁ አዝማሚያውን ስትንፋሱን እንደዚህ የመፈተሽ እድልም ብልሃትም የሚኖራችሁ ይመስለኛልና ኢህአደግ አሁን ባለው ሁኔታ አሁን እርሱ ለሚገልጹልኝና ዶክተር አብይ ለያዟቸው ሐሳቦች የሚመች የተደላደለ ግንባር ይመስሎታል? ይሄን እንግዲህ ወደ ኋላ ታሪክን አጣቅሶ አንተም ቅድም በጥያቄ እንዳነሳው በተለይ የሁለታችንን ግንኙነት በሚመለከት ወደ አርባ አምስት አርባ ሶስት አመታት መመለስ አለብን የኢትዮጵያ ህዝብ አብዮታዊ ፓርቲ በትግራይ ይንቀሳቀስ በነበረበት በሰራዊት ደረጃ እና በፖለቲካ ደግሞ በመላው ኢትዮጵያ ይንቀሳቀስ በነበረበት ወቅት ከኢህአዴግ ዋና ድርጅት ከህዝባዊ ወያኔ ሀርነት ትግራይ ጋር ያለያየው ኢትዮጵያ ውስጥ ዋና ያለው መፈታት ያለበት ቁልፍ ጥያቄ ምንድን ነው የሚለው ጥያቄ ነው። በእነሱ በኩል የብሔር ጥያቄ ነው፣ ብሔሮች አይስማሙም፣ ጨቋኝ ብሔር እና ተጨቋኝ ብሔሮች አሉ በሚል ሲፈርጁ፣ በእኛ በኩል አይደለም፣ አብረው በታሪክ የተጋሩ ክፉንም ደጉንም ያዩ ህዝቦች ናቸው። ትልቁ ችግራቸውና ዋናው ደግሞ ቅራኔው የመደብ ነው። ገንዘብ ያላቸው ሀብት ያላቸው ክፍሎች አሉ፣ ደግሞ የሌላቸው አብዛኛው ኢትዮጵያዊ በድርቅም በረሀብም የሚሰቃይ ያለ በሚል በዚህ ስምምነት ስናጣ እንግዲያው ከሀገራችን ከትግራይ መውጣት አለባችሁ በሚል ጸብ ፈጥረው፣ እኛ ደግሞ ሀገራችን ማንኛውም የኢትዮጵያ ክፍል ነው በሚል የተጀመረ ቁርሾ ነው። ከዛ በኋላ እኛ ከሌሎች ድርጅቶች ጋር ከተማሙስጥ ከተጣላናቸው፣ እንደመይሶን ካሉ ጋር ከሌሎችም ጋር አብረን በሰላም ሰጥቶ በመቀበል ሂደት ስንሰራ በእነሱ በኩል ተለጣፊ የሚባሉ ፓርቲዎችን መፍጠር እና እነሱ ያሉት ብቻ እንዲሄድ ከማድረግ ብዙ የተለወጡ አይደሉም። ስለዚህ ለጥያቄ መልስ አቶ ሰለሞን፣ ይሄ እንግዲህ አሁን ከአርባ አመት በፊት ያደረጉትን ሳነሳ ከዛ በኋላ በተከታታይ ያደረጓቸውን ስንመለከት በአክራሪነት፣ በጸብ ፈላጊነት፣ ሌላውም በአምሳላቸው በመፍጠር የሚያምኑ ሆነው የቆዩበት ሁኔታ ስላለ ቅድም ከጠየከኝም ጥያቄ ጋር የሚያያዘው እኛ ኢህአዴግን መደገፍ ሳይሆን ዶክተር አብይ ኢህአዴግን ከራሱ ነፃ ለማውጣት የተነሱበት ሁኔታ ስላለን የደገፍ ናቸው። እኛ ለዘመናት ያልናቸውን ነገሮች እንዲያውም በኢትዮጵያ ውስጥ ያለው ዋነኛው ቅራኔ የመደብ ትግል ነው እስከ ማለት ድረስ የደረሱበት ሁኔታ ስለሆነ ይሄን ደግሞ ከአርባ ዓመት በፊት ያልነው ስለሆነ አስፈላጊውን ድጋፍ እንሰጣለን ብለን የተነሳንበት ይሄ ነው እና ይሄ እስካሁን በታየው አካሄዱና አሰራሩ ዶክተር አቢል የሚያነሷቸው ነገሮች ምቹ ይሆናል እና ቀላል የሆነ መንገድ አላቸው ብለን አናምንም፣ ከባድ ይሆንባቸዋል ግን በኢትዮጵያ ሕዝብ ድጋፍ እንደኛ አይነት ፖለቲካ ፓርቲዎች በሚሰጧቸው ድጋፍ እናሳቸውም ደግሞ ከሕዝብ አብራክ የወጡና የሕዝብን ትግል ወደዚህ ያመጣቸው ስለሆነ የተናገሩትን በተግባር ለመተርጎም እስከጀመሩ ድረስ ይሳካላቸዋል ብለን ተስፋ እናደርጋለን። በእናንተ ድርጅታዊ ግምገማ አሮጌ ወይን በአዲስ አቁማዳ ወይም አዲስ ወይን በአሮጌ አቁማዳ ነው ወይስ የተለየ ድርጅታዊ ግምገማ አላችሁ? እናንተ በኢህአዴግ ላይ። አሁን አቶ ሰለሞን እንግዲህ፣ ይህንን ለማለት በእውነቱም በሀገራችን ባህል መሰረት ፍርድ ለመስጠት ትንሽ ጊዜ መስጠት ያስፈልጋል። አሁን ከተናገሩት ከጀመሩት፣ በአብዛኛው አዎንታዊ ድጋፍ ነው ያለን። ነገር ግን አካሄዳቸውን አይተን፣ ቅድም እንዳልኩት ነው እሳቸው ኢህአዴግን ይስባሉ እሳቸው ወዳሉት መስመር እና አብዛኛው የኢትዮጵያ የፖለቲካ ኃይል በሚ ይስማማበት ጥያቄ የኢትዮጵያ አንድነትን በሚመለከት የተገፋውን ሕዝብ በማህበራዊ ፍትህ ፕሮግራም ከረሀብ ከድህነት በማውጣት ሙስናን በመዋጋት እና በሙስና እየጠፋ ያለው ገንዘብ ወደ ልማት ሊውል የሚችልበትን በመፍጠር ከዚህ በላይ የነጻነት የመሰብሰብ የመደራጀት መብት በማረጋገጥ እነዚህ ባሏቸው ነገሮች የሚሄዱ እስከሆነ ድረስ ኢህአዴግን ወደዚህ ስበዋል፣ ወደ ህዝብ ስበዋል ማለት ነው። አብዛኛው ኢትዮጵያ ህዝብ ለዘመናት ያለቀሰበትን፣ የደከመበትን፣ የታሰረበትን፣ የሞተበትን አላማ ተሸክመዋል ማለት ነው። ይደገፋሉ። የለም ደግሞ ፓርቲው አሸንፎ ይሄ የተባለውም እንዲሁ ለምሰልና ለንግግር ብቻ ሆኖ ከቀረ ቅድም እንዳልነው ያው አሮጌ ወይም በአዲስ አቁማዳ በጽሁፋችን እንደገለጽነው ነው ብለን ህዝቡ እንዲታገል እኛም በበኩላችን ትግላችንን እንድንቀጥል የምንበረታታበት ሁኔታ ነው የሚፈጠረው። ይሄ ትግል ደግሞ ወደ ግብ እንደሚመጣ ምንም አንጠራጠርም፣ ጊዜውን ያሳጥሩልናል ብለን እናምናለን እና ይሄን እምነታችን ደግሞ ብዙ ሰው የሚጋራው ይመስለኛል። አቶ ሰሎሞን፣ ኢህአፓ አንድነት ጠቅላይ ሚኒስትር አብይ አህመድ አገራዊና ዲሞክራሲያዊ ይዘት ያለው አጀንዳ ስላቀረቡ እንዲሳካላቸው ይመኛል ብላችኋል። በመግለጫቸው ላይ ኢህአፓ ከኢህአደግ ጋር በአጠቃላይ ወይም ደግሞ ከአባል ድርጅቶቹ ጋር አብሮ መስራት የሚችል ፓርቲ መስሎታል። በምንም ሁኔታ በደንብ እንችላለን፣ አስመስክረናል እንደምንሰራ ከተለያዩ የተቃዋሚ ድርጅቶች ከኦሮሞ ነጻ አውጪ ግንባር ከመላው ኢትዮጵያ ሶሻሊስት ንቅናቄ ከኢትዮጵያ ዲሞክራሲያዊ ህብረት ወይም ኢዲዩ ጋር ከተለያዩ ድርጅቶች ጋር በጋራ በተለያየ ጊዜ ሰርተናል፣ አሳይተናል። አገር ቤትም ካሉ ከደቡብ ህብረት ድርጅቶች ጀምሮ ዛሬም ድረስ ደግሞ የጋራ ግንዛቤ እስከደረስንባቸው እስከ መላ ኢትዮጵያነት ድርጅት እና ሰማያዊ ፓርቲ ድረስ በጋራ ሰርተናል። ዋናው ምንድን ነው የሚያሰባስበን? ቅድም እንዳልኩት ሰጥቶ መቀበል በሚለው እና ደግሞ በኢትዮጵያ ጥያቄ፣ አንኳር አንኳር ጥያቄዎች ናቸው ላይ የጋራ ስምምነት እስካለ ድረስ አብረን መስራት ከኢህአዴግ ጋር እንችላለን። ምንድን ናቸው እነዚህ አንኳር አንኳር የጋራ ጥያቄዎች ይባል፣ የኢትዮጵያ ህዝብ ጥያቄዎች ይባል፣ በኢትዮጵያ ዴሞክራሲያዊ አንድነት ላይ ይሄን በሚመለከት ምንም የማያወላድ አቋም ነው ያለ። በማህበራዊ ፍትህ ጥያቄ ላይ ፓርቲያችን ከተመሰረተበት ጊዜ ጀምሮ የብዙሀኑን የግፉአንን አቋሞች ወስዶ አሁንም በዛ እየታገለ ያለ በመሆን ወገናዊነትን ስለሚያሳይ ይሄንን ከሚያደርግ መንግስታዊ ያልሆነ ድርጅትም ሆነ ፖለቲካ ድርጅት ኢህአዴግን ጨምሮ አብረን ልንሰለፈ የምንችልበት ሁኔታ አለ። እንደገና በፖለቲካ ዴሞክራሲ ኢህአዴግ ይሄን አብዮታዊ ዴሞክራሲ ትቶ የግለሰብ መብቶችን የሚቀበልበት ዶክተር አብይ እንዳሉት ዝግጁ ከሆነ እና የመሰብሰብ በነፃነት ወጥቶ የመግባት እናቶች ልጆቻችን ሞተ ብለው የማያለቅሱበት የማይጨነቁበት ልጅ የወጥቷል ይገባል ወይ በሰላም ብለው ስጋት የሌለበት ስርዓት ለመፍጠር እስከተዘጋጀና እንቅፋት እስካልሆኑ ድረስ በእውነት አብረን ለመስራት እንችላለን። ለመሆኑ ኢህአፓ አንድነት ራሱን እስ ይገመግማል ራሱን ከጊዜው ሁኔታ ጋር ለመለወጥ ለማስታረቅ ጥረት ያደርጋል። ኢህአደግ ራሱን እየገመገመ እንዲቀየር ከሌሎች ጋር አብሮ መስራት እንዲችል የሚገፋውን ያህል በደንብ በእርግጥ እናደርጋለን። ጉባኤዎች በየጊዜው እናደርጋለን። አሁን ስምንተኛው ጉባኤያችን በሐምሌ ወር መጀመሪያ በዳላስ ከተማ እናደርጋለን። በእነዚህ ጉባኤዎች የምናደርገው ባለፉት ሰባት ጉባኤዎች ማለት ነው፣ ይሄንኑ ነው። በተለያየ ዘርፍ የአባሎቻችን መብት ምን ያህል ተጠብቋል? የአባሎች መብት አስጠባቂ ኮሚሽን ይገኛለን በመዋቅር ደረጃ በሱ በኩል የቀረበው ተፈቷል ወይ? ተጠያቂ የሆኑ አመራሮች አሉ ወይ? የገንዘብ ሂሳባችን በሚመለከት ያለችንም ትንሽ ገንዘብ ብትሆን ተመርምራለች ወይ? በግልጽ ለአባላት ቀርቧል ወይ? ከሌሎች ድርጅቶች ጋር በህብረት የሰራ ነው ምን ያህል አመርቂ ውጤት አምጥቷል? አሁን ወደፊት ደግሞ እንዴት ነው የምንተልመው? የሚሉትን እንገመግማለን እና ግምገማም እናደርጋለን። በዚሁም መሰረት ያው ለረጅም ጊዜ የቆየን ፓርቲ ስለሆን ጉዳዩ ቀላል አይደለም። በዚህ ላይ በተቃዋሚነት ደግሞ የቀጠልንም በመሆን ናችን አስቸጋሪ ነው። ግን በዚህ አስቸጋሪ ሁኔታ ውስጥ ለአርባ ዓመታት በራሱ ጸንቶ ለመቆም መቻል ብዙ ዜጋዎች ትልቅ ግምት የሚሰጡት ይመስለናል። እኛም ይህን ጠበቅንን እናደርጋለን እያደረግን ነው። ራእያችሁ ምንድን ነው አቶ ሰሎሞን? ራእያችን በድምሩ እና በግርድፉ ማህበራዊ ፍትህ ወይም ማህበራዊ ዴሞክራሲ ሶሻል ዴሞክራሲ በሚለው እምነት ላይ የተመሰረተ ነው። ምንድን ነው ይሄ ባጭሩ ሲባል፣ አንደኛ በአሁኑ ጊዜ እስከ ስምንት ሚሊዮን ህዝብ በረሃብ የተጠቃበት ሁኔታ ስላለ የሀገራችን አስቸኳይ ችግሮች የፖለቲካና የማህበራዊ ርዕሰ ዜናውን እየወሰዱ ስላስቸገሩ ነው እንጂ በጥቃት ላይ ያለ ህዝብ በረሀብ አደጋ ላይ ያለ ህዝብ አለ። ከዛ ደግሞ ባለፈ ምናልባት ስልሳ በመቶ የሚሆነው ህዝባችን ደግሞ በጠቢባን ዘንድ የተነገረውን ወይም የሚፈለገውን የምግብ ደረጃ እንኳን የሚያገኝ አይደለም። ሆዱም ሞልቶ ለመኖር ሳይሆን የተመጣጠንም ምግብ ለማግኘት ንጹህ ለማግኘት የማይችል ህዝብ ነው እና ራዕያችን ይሄ እነኝህ ችግሮች በቅድሚያ ተሰጥቷቸው አሁን በሙስና ከተጠረጠሩ ሰዎች የሚሰበሰብ ገንዘብ የሚመለስ የሀገር ሀብት ካለ በቅድሚያ ለእነዚህ ዓላማዎች ለማህበራዊ ፍትህ እንዲኖር፣ ከዛም ወጣቱ ትውልድ አገሩን ለቆ እየተሰደደ በሚያስነውርና በሚያሳዝን ሁኔታ በየአረብ ሀገሩና በሌላም ቦታ ያለው በሀገሩ ውስጥ አፍሮ ተከብሮ ሊኖር የሚችልበትን የሚያመቻች ማህበራዊ ፕሮግራም መርሃ ግብር እንዲዘጋጅ፣ እነዚህ በቅድሚያ ለአብዛኛው ምናልባትም ሰባ ከመቶ እና ከዛም በላይ ለሆነው ህዝባችን ዋና ጥያቄው የዕለት ጥያቄው በመሆናቸው ይሄ ነው ራእያችን። እነዚህም መልስ ለማግኘት መንግስታዊ ያልሆኑ ድርጅቶችም ስብእና ያላቸው ድርጅቶችም አሉ። የፖለቲካ ድርጅቶችም ይሄን የሚጋሩ ይኖራሉ ብለን እናስባለን። አብረን በጋራ በዚህ ራእይ ዙሪያ ለመስራት ነው ዋናው ራእያችን። አቶ ሰሎሞን ገብረስላሴ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አንድነት ቃል አቀባይ ለጊዜው ለማብራሪያው በጣም አመሰግናለሁ። እኔም አመሰግናለሁ አቶ ሰለሞን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶች እና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በነገራችን ላይ ክቡራትና ክቡራን አድማጮች ከቀድሞ ጠቅላይ ሚኒስትር ታምራት ላይኔ ጋር የጀመርነው መግቢያችን ላይ ቀንጨብ አድርገን ያሰማናችሁን ውይይት ለዛሬ በጊዜ መጣበብ ምክንያት ማቅረብ ባለመቻላችን ይቅርታ እንጠይቃለን። ጠቅላይ ሚኒስትር አብይን የሚጠብቃቸው ነው የመጀመሪያው ጥያቄ ይህንን አስቸኳይ ጊዜ አዋጅ ማፍረስ እና ማሻር አለባቸው። በወደፊት ዝግጅቶች እናስተናግዳቸዋለን። ለማንኛውም ግን ከእርሳቸውም ከሻምበል ፍቅረ ሥላሴ ወግ ደረስ ጋርም ያደረግናቸውን ሙሉ ቃለ ምልልሶች ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ይቻላል። ዝግጅታችንን ወደ ማጠናቀቁነን እስከ ማጠቃለያው እስከ ማጠቃለያው አንድ ሙዚቃ ንጋብዝ እስቲ ጋብዥና ጽዮን የሳም ኮከን ኤቼንጅዝ ጎና ካም i was born by the river in a little tent oh and just like the river i've been running ever since it's been a long a long time coming but i know a change going It will. It's been too hard living, but I'm afraid to die. I don't know what's up there beyond the sky. It's been a long, a long time coming, but I know i ለማጠቃለያ ዜናዎቹ ሄኖክ ሰማክ ዜር ነኝ። የሶሪያ ፕሬዚዳንት ባሻር አልአሳድ በዜጎች ላይ የኬሚካል ጦር መሳሪያ ጥቃት ከፈጸሙ ዩናይትድ ስቴትስ ተጨማሪ የሚስል ጥቃት እንደምትፈጽምባቸው በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አስጠነቀቁ። ለፎክስ ቴሌቪዥን ጣቢያ በሰጡት ቃል አምባሳደር ሄሊ አሳድ ነገሩ አልገባቸውም ብለዋል። ቅዳሜ ዕለት 15 ተምዘግዛግ ሚሳሎች በብሪታንያ ፈረንሳይና አሜሪካ ተተኩሰዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞው የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሚ በጻፉት መጽሐፍ ላይ በሰጡት አስተያየት ሚስጢራዊ ሰነድ ለሕዝብ ይፋ አድርገዋል። አልፎም ኮሚ ለኮንግረስ ዋሽተዋል ሲሉ ተናግረዋል። በቱርክ ላለፉት ሁለት ዓመታት ታስረው የቆዩት አሜሪካዊ ቄስ ነገሰኞ ፍርድ ቤት እንደሚቀርቡ ተገለጸ። ቄስ አንድሪው ብረንሰን የአሸባሪ ቡድን አባል ሳይሆኑ ሽብር ፈጽመዋል፣ በስለላ ስራም ተሰማርተዋል በሚል ፍርድ ቤት ክስ ይቀርባሉ ተብለዋል። በቱርክ ህግ እንደዚህ አይነት ወንጀሎች እስከ ሰላሳ አምስት ዓመት ድረስ ሊያስቀጡ ይችላሉ። የዩናይትድ ስቴትስ ልዩ ኃይሎች ከአፍጋን አጋሮቻቸው ጋር በመተባበር ሀያ ሁለት የእስላማዊ መንግሥት ነኝ የሚለው ኃይል ተዋጊዎችን ከሰሜናዊ አፍጋኒስታን ማስወገዳቸውን አስታወቁ። በትናንትና ዕለት የመጀመሪያዎቹ የሮሂንጋ ሙስሊሞች ከስደት ወደ ሚያንማር መመለስ ጀምረዋል። የመብት ቡድኖች ጥቃት ሽሽት ሰደዱት ሮሂንጋ ሙስሊሞች ወደ ቀያቸው ለመመለስ የተያዘው ጥረት ከደህንነታቸው ጋር አደጋ እንዳይጥል አስጠንቅቀዋል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ጽዮን ግርማና ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም